ፕሬዚዳንት ኢማኑኤል ማክሮን ጨምሮ የፓሪሷ ከንቲባ አን ኢዲያልጎ የጥቃቱ ሰለባ የሆኑት ቤተሰቦች በተገኙበት የሽብር ጥቃቱ በተፈጸመባቸው ልዩ ልዩ ቦታዎች ላይ በተዘጋጁ የመታሰቢያ ስነ ስርዓቶች ላይ ተገኝተዋል። ፓሪስ ከህዳሩ የሽብር ጥቃት በኋላ ተጫጭኗት ከነበረው ስጋትና ፍርሃት የተላቀቀች ቢመስልም፣ መሳሪያ የታጠቁ ወታደሮች በአነፍናፊ ውሾች የታገዙ ፖሊሶች እንዲሁም ድምጻቸውን እያሰሙ በፓሪስ ጎዳኖች ላይ የሚከንፉ የፖሊስ መኪናዎችን መመልከቱ የዕለት ተዕለት ተግባር ከመሆኑን ባሻገር በገበያ ቦታዎች፣ በሙዚየሞችና ወደ ተቋማት ህንፃዎች ለመግባት ፍተሻዎቹን ማለፍ ለፓሪዛውያን የተለመደ ተግባርም ሆኗል። ለመሆኑ ፓሪዛውያን አሁንም በሽብር ስጋት ውስጥ ነው የሚኖሩት? የፓሪዛውያን የዕለት ተዕለት ተግባር ምን ያህል ተለውጧል ስል በተለያዩ ቦታዎች ላይ ተዘራዙሪ ካነጋገርኳቸው የፓሪስ ነዋሪዎች መካከል ወጣቷ ፈረንሳዊት ጎንዳሊን ተከታዩን እንዲህ ትላለች። ሰዎች ለመውጣትና ወደ ስራ ለመሄድ ይፈራሉ። እንደዚህ አይነት አስተሳሰብ ነው ባይምሯቸው ውስጥ ያለው ግን ስላለፈው ሳይሆን ስለ ወደፊቱ ነው መኖር ያለብን። ያንንም ፓሪዛውያን እንደሚያደርጉ ታውቃለሁኝ። አሁን አንፈራም። በተለይም ወጣቶች በምሽት መውጣታቸውን ቀጥለዋል። ለእንደዚህ አይነት ነገር ህይወት አጭር ናት። ከ2015 የሽብር ጥቃት በኋላ በአስቸኳይ ጊዜ አዋጅ ላይ የነበረችው ፈረንሳይ በቅርቡ ነው አወዛጋቢ የተባለለትን የጸረ ሽብር ህግ አውጥታ ተግባር ላይ ያዋለችው። በዚሁ ጉዳይ ላይ አስተያየቱን የሰጠኝ የፓሪሱ ነዋሪ ኒኮላ የሚከተለውን እንዲህ ይላሉ። በእውነቱ አስቸኳይ ጊዜ አዋጁ በዕለት ተዕለት ሕይወቴ ላይ ያን ያህል ያመጣው ለውጥ የለም። ያ ማለት ግን እስማማበታለሁ ማለት አይደለም፣ ምክንያቱም መንግስት ሰላማዊ ሰልፍ ለማድረግና ተያዥ ጉዳዮች እንዳይደረጉ ያግድ ነበር። ያ ጥሩ ነገር አልነበረም። ምክንያቱም የዜጎችን ነጻነት የሚጋፋ ነበር። የጸጥታ ኃይሎች በተለያዩ ቦታዎች ላይ ተሰማርተው መታየትም አሁን ግን ትንሽ ተጋኗል። የፓሪሱን ጥቃት ተከትሎም በፓሪስ በሚገኙ የመዝናኛና የንግድ ተቋማት ላይ ከፍተኛ ተጽዕኖ አሳድሮ እንደነበረም ይነገርለታል። የፓሪሱ የሽብር ጥቃት በስራቸው ላይ ምን ያህል ተጽዕኖ ፈጥሯል ስል በፓሪስ ከሚገኙ የኢትዮጵያ የባህል ምግብ ቤቶች መካከል ለኢትዮጵያ ምግብ ቤት ባለቤት ለአቶ ተፈራ ካሳዬ ጥያቄ አቅርብ የላቸው ነበር። አቶ ተፈራ እንደሚሉት እዚያ አጠገባችን ነው የነበረው፣ ተክላን ህዙ ያለቀበት ማለት ነው። እቺ የመጀመሪያ እዚህ ሶስት ሰው ነው አራት ሰው የገደሉባት ደግሞ፣ እሷ ደግሞ እዚህ ጫፋችን ላይ ነው ያለችው። እዚህ ሰው መልቶ ስለነበረ ነው እንጂ ተኩሱ ሲሰማ ይችል ነበረ። ሲንጫጫ ጨሆቱ ምንም ነበር፣ እዚህ በሬስቶራንት ውስጥ ማለት ነው። ያ ከተሰማ በኋላ ከጠረጴዛ ጠረጴዛ፣ ሁላችንም ጸጥ አልን። በቃ ወዳው ነው ጥቅርሻ የለበሰው ሰው በጣም ነው ሁሉም አዘነ፣ እና ያን ምክንያት ነበረ አቶ ተፈራ አክለውም በፓሪስ በ11ኛው ዞን 22 ዓመት አድርገናል። 22 ዓመቱን የተቀዛቀዘበት ጊዜ ትንሽ ትንሽ የውጭ በረንዳ የበረንዳ ጠጪዎች ብዙ ሰው ጥቅጥቅ የሚልበት አይነቶች ስጋቶች እነሱ እነሱ የመንገድ ዳሮች፣ የአውራ መንገዶች፣ ትላልቅ መንገዶች ዳር የውጭ በረንዳ ያላቸው እዛ እዛ ተቀዛቅዘዋል እና ትላልቅ መስተዋት ሆኖ ህዝቡ ጥቅጥቅ የሚልበት እሱሱ ተቀዛቅዞ ነበር። የኢትዮጵያ ሬስቶራንቶች ያው እንደምታያቸው ኤክስፖዝድ የሆኑ አይደሉም፣ ብዙ ሰው ሊያያቸው የሚችሉ አይደሉም። በሱ በሱ ምክንያት እንዲያውም ከዛ ከበረንዳ ተጠቃሚዎች ወደኛ እኛ ያዘነበሉ ሊኖሩ እንደሚችሉ መገመት ይቻላል። ያሚያሚ ሊሆን ይችላል ብዙ ቅናሽያ ላይ ይሆኑ ለዶች ቬለ ሬዲዮ ለተጠናቀረው ዘገባ ሃይማኖት ጥሩና ነኝ ከፈረንሳይ ፓሪስ።